D.J. Fatsy That's a brand name That's a brand name I stand behind it I guarantee it They know that Even if they don't know me any more Than they know the, the the chairman of General Mills D.J. Fatsy My man God loves me this is a DJ Fat exclusive. Africa's live DJ. ሰላም ሰላም፣ ጤና ይስጥልኝ ተከበራችሁ አድማጮቻችን። ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ የጋቢና ሙዚቃ ፕሮግራማችን ተጀምረዋል። እንግዲህ ዛሬ ጥምቀት ነው። በያላችሁበት ጥምቀትን የምታከብሩ እንኳን አደረሳችሁ በማለት ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ ለሚቀጥሉት ሰላሳ ደቂቃዎች አብራችሁኝ እንድትቆዩ በመጋበዝ ፕሮግራሚን ጀምሬያለሁ። ፕሮግራሚን እንደተለመደው በሙዚቃ ነው የሚጀመረው። ወጣቶች ናቸው፣ ዝናር ዜማ ይሰኛሉ። በጣም ተወድርላችኋል። አንድ ነጠላ ዜማ የኔ ሴት ይሰኛል። እሱን በማስከተል ጋብዛችሁ እና ፕሮግራማችንን እንጀምራለን። እንዲህ ነው ህይወት ግሩም ቀለመ ሁሉም ለየቅል፣ የዓለም ጣነ ምርጫ እንደ መልኩ ፀባይ አይነቱ ብዙ ነው ለካ የፍላጎቱ זיג מלכמ מלעם אוו יוס סיטס א ניט טו ריי אוו יוס סיטס ጠገብነች እረ እንዴት እንዴት እንዴት ያለች የማትጠገብነች። ቀበጥናት ብለው ቢሰይ ሞቴ ከለቦ አፍቃሪ ናት። ቀበጥናት ብለው ቢሰይ ሞቴ ከለቦ አፍቃሪ ናት። I try I try ይህ ያደመጣችሁት ዜማ የእኔ ሴት ይሰኛል። ሙዚቀኞቹ ደግሞ ዝናር ዜማ ይሰኛሉ። ወጣት ሙዚቀኞች ናችሁ። የምታደምጡት የአርቡን ጋቢና ሙዚቃ ፕሮግራማችን ነው። ማስተናግዳችሁ ዲጄ ፋትሱን ነኝ። መስመር ላይ እንግዳ አለ። እንግዳ ይሄን ላስገባው እስኪ። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። እንኳን አደረሰ እንኳን አደረሰን። አብርሃም ተስፋ ይባላል። ብዙዎቻችሁ ታውቁታላችሁ። ከዚህ በፊትም እዚህ ጋቢና ላይ ቀርቦ የተለያዩ ስለ ሙዚቃ በሙዚቃ ዙሪያ አስተያየቶችን ይሰጣል። ኢትዮጵያም እንደዛ ነበረ አይደለ ልክ አይደለሁ? የምጨምረው ነገር አለ የለም። በሙዚቃ ዙሪያ አስተያየት በመስጠት እንግዲህ አስተዋወቀ ይሄኛል ሌላው ሌላውን አሪፍ አሪፍ እንግዲህ አብሬሽ ደወልኩልህ። ያው ስለ ጥምቀት ዛሬ በመላው ኢትዮጵያ እየተከበረ ነው፣ እንዲሁም እዚሁም አሜሪካን ሀገር በተለያዩ ቦታዎች እየተከበረ ነው ያለው። እንግዲህ ጥምቀት ሲታሰብ ያው የሚታሰብ ነገር አለ፣ ከጥምቀት በኋላ የሚደረግ ጭፈራ፣ የሙዚቃ የሃርሞኒካው፣ የምኑ የምኑ ይሄና የኢትዮጵያ ሙዚቃ አካባቢ ያለውን ተያያዥነት አስመልክቶ እና ስለ በዓሉም እስኪ ሶስት ነገር እንድታካፍልን ነው ሼር እንኳን አብረራ አደረሰን በድጋሚ ላለው ግን ያው የኢትዮጵያ ማነው ጥምቀትን ስናስብ ሁልጊዜ የማይረሳው ነገር ከይሄ ከሃይማኖታዊ ስርዓት በተጨማሪ ከሎሚ ቦረውር ጀምሮ ማለት ነው ያንዳንዱ የሀገራችን ብሔር ብሔረሰቦች፣ ወይንም የተለያየ ህዝብ ወጥቶ በራሱ በቋንቋው ደስታውን ሀሴቱን ብዙ ነገሩን የሚገልጥበት ስርዓት ነው፣ ወይንም አንድ ትልቅ ሴሪሞኒ ነው። እንደውም የኢትዮጵያ ካርኒቫል يبان هون كينو تلك تلك መጨረሻ በቃ ያለውን ስሜቱን ገልጦ የሚወጣበት ነው። ከዛ በተጨማሪ ደግሞ መረሳት የሌለበት የአሁን አርቀውና አላቅም አሁን በመቶ መቶ እንደዛ ይደረጋል አይደረግም። ግን ቀደምት ባለው ስራ፣ ቀደምት ባለው ጊዜ ውስጥ ካየኸው ሰዎች ሁሉ የሚተጫጩበት፣ ሰዎች ራሳቸውን አዘጋጅተው ሎሚ ለመወርወርም ለመወርወር የሚሄዱበት ሎሚ በወረውር የሚጨፈርበት፣ ሃርሞኒካ ሪትሙን ጠብቆ የሚመካበት የሚገርመው የሃርሞኒካ ድምፁ መለዋወጡ ሳይሆን የቶን መለዋወጡ ሳይሆን የሪትሙ ነው። በጣም የሚገርመው ቲፒካል የሆነች አንድ ሪትም አለ፣ ንንን የምትል ሪትም፣ እሷን ጠብቀው በመጨፈር ምናምን የሚያሳዩበት ነው። እና ትልቅ ካርኒቫል የኢትዮጵያ ውስጥ ያለ ነው። ከሃይማኖቱ ስርዓት በተጨማሪም በተለይ በአንድ በአንድ ሴቲንግ ውስጥ ብዙ የካልቸርን ማየት ከፈለግ ብዙ አይነት የተለያየ ብሔር ብሔረሰቦችን የተለያየ ክልሎችን፣ ጨዋታ፣ ሙዚቃ፣ ካልቸር፣ አለባበስ እነዚህ ነገሮች ማየት ከፈለክ ጥምቀት ጥሩ ሴቲንግ ነው ብዬ አስባለሁ። በግሩፕ በግሩፕ ተደርገው የሚሰሩበት እውነት ነው። ስለ ሙዚቃዎች ደግሞ ስለ ሙዚቃ ይሄ የጥምቀት ሙዚቃ የኢትዮጵያን ሙዚቃ እንትን ብለዋል፣ አስተዋጽኦ አለው። ኢትዮጵያ ሙዚቃ ላይ ጥምቀት እንትን አይደለም። ልክ እንደ ላይክ እንደ አንድ ፕሮፌሽናል አስበህ ላይክ፣ በቃ እዚህ ጋር የሆነ በጣም ኮምፕሊኬትድ ምናምን የሆኑ ነገሮች ያገኝበታል ብለህ የምትሄድ አይደለም ማንም ይሄ ብሔረሰቡን ሌማኑ የሚሰራበት ነው። ላይ ምንድን ነው ፕሮፌሽናል የሆኑት ሳይሆን ዓለም ህብረተሰብ ወጥቶ ስሜቱን የሚገልጥበት ቦታ ነው። ያ የባህሉን ለመረዳት ትችላለህ ብዬ አስባለሁ እንጂ ምንድን ነው ይሄ ለምሳሌ ኤትኖ ሚውዚኮሎጂ አጥኒዎች ምናምን በአንድ ሴቲንግ ውስጥ ብዙ ነገር ማድረግ ቢፈልጉ ማየት ቢፈልጉ ለዛ ቦታ በጣም አሪፍ እንትን እይታ ይሰጣቸዋል ብዬ አስባለሁ። ግን እንደው ተጽዕኖ አምጥቷል አሳድጓል ምናምን የሚለው ላይ ትንሽ የሚለኝ ነገር አለ። በእርግጥ ሰብሰብ ብላለሁ እሱ ላይ ደፍሬ መናገር አልችልም፣ ግን ለጥናት ግን የሚመች ግን ትልቅ ሴቲንግ ነው ቦታው ላይ እዛ ቦታ ላይ መገኘት በአንድ ጊዜ ብዙ ነገሮችን ስለ ኢትዮጵያ ሙዚቃ መረዳት የምችልበት መንገድ ነው ወይም መታያ ቦታ ነው ብዬ ግን መናገር እችላለሁ ቦታውን እውነት ነው ምክንያቱም የምታየው አንድ ነገር አንተ እኛ የምናየው ብዙ ጊዜያችን ሃርሞኒካ ስለሆነ ነው። ግን ከበየክልሉ ውስጥ በትልቅ ደረጃ የሚከበር ነው፣ እኛ ጃን ሜዳውን ስለምናውቀው ነው። ጎንደር ብትሄድ በትልቅ ሁኔታ የሚከበር ስነስርዓት ነው የጥምቀት ስነስርዓት። ግን ከዛው በተጨማሪ ባህላዊ የሆነ ነገሩም ተፅዕኖ የፈጠረበት ኢቨን ላይክ ምንም ስርዓቱ የሃይማኖት ስርዓት ቢሆንም ግን በቃ ከሃይማኖቱ ጭራሽ የወጣ ትልቅ የባህል ሴሪሞኒ የሚታይበት ስነስርዓት ነው ብዬ ነው የማየው ጥምቀትን። እውነት ነው፣ እውነት ነው ወይም እጋራሃለሁ እና እንግዲህ አብርሽ አብረህን ስለነበርክ በጣም እናመሰግናለን። ጥያቄ ግን አለኝ እዚሁ በዚች አጋጣሚ ደቂቃ ካለህ አንድ ጥያቄ ልጠይቅ፣ እኔን ራሴ አይ እንዲሁ ለህዝቡ ምጠይቅልኝና መመለስ የሚችል ከሆነ ደስ ይለኛል። በጣም ጥሩ እንደውም ምክንያቱም የኢትዮጵያው ካላንደር ጥምቀት ነው የሚለው የትኑን ካየኸው ጥር አስራ አንድ ጥምቀት ነው የሚለው እና እንግሊዘኛው ሲተረጉሙት ፎርሳም ሪዝን ኤፒፋኒ ብለው ነው የተረጉሙት እና ለምንድን ነው ኤፒፋኒ ማለት በመጽሐፍ ቅዱስ ከሄድክ ሶስቱ ሶስቱ በእርግጥ አይባልም እነዛ ሰብአ ሰገል እንትን ያቀረቡበት ነው፣ ስጦታ ያቀረቡበት ቀን ነው ኤፒፋኒ የሚባለው። እንዴት ከጥምቀት ጋር እንደመጣ ትንሽ ታሪኩን የሚነግሩ ሰዎች ካሉ እንደው ጥያቄ፣ ለምንድን ነው ኤፒፋኒ እንግሊዘኛው እያለ አማርኛው ጥምቀት የሚለው? ግን በጣም እሱ ጥያቄ ነው ሁልጊዜ ጥያቄ ይጨርብኛል። ግን ሴሪሞኒውን በጣም ወደዋለሁ። በጣም የማከብረው በተለይ ለኢትዮጵያዊነት ማንነትህን የምታይበት ከልቸርህን የምታይበት ማንም ሰው የሚወጣበት፣ የሚደሰትበት ነው ብዬ ነው የማስበው። በዚህ አጋጣሚ መልስ ያለው ሰው አለ እዚህ አጠገብህ ሄኖክ አለና ሄኖክ መልስ አለኝ እያለ ነው። እና እስቲ መልስ አብረሽ እንደምን አለ ሄኖክ፣ እንዴት ነህ? ይህንም በተመለከተ የሚገርምህ እኔ ራሱ በቅርቡ በቤተ ክርስቲያን ሄጀ ነበረ፣ የካቶሊኮች ቤተ ክርስቲያን ኤጲስኮፖ ቤተ ክርስቲያን እና አሁን የጠየቅከውን ሲያነሱ ነበረ። ኤፕፈኒን የምዕራባውያን የምናከብረው ልክ አንተ እንዳልከው ሰብአ ሰገሎች ክርስቶስን ለማየት የሄዱበት ሲሆን፣ በምስራቅና በኦርቶዶክስ ባህሎች ደግሞ ጥምቀቱን ክርስቶስ ወደ ዮርዳኖስ ወርዶ በመጥምቆ ዮሐንስ የተጠመቀበትን ብለው ያከብራሉ ብለው ቄስ ሲያብራሩ ስለሰማው እኔን ወደ አንተ ላድረስ ብዬ ነው። ኦኬ ኦኬ። ግን አመስቲል እንግሊዝኛ ላይ መቀየር የለበትም ወይ? ምክንያቱም ፈረንጆቹ በተለይ ምዕራቦቹ፣ ምስራቁ አይኖ ካቶ ይሄ ኦርቶዶክሱ ኮፕቲኩ ይመስለኛል ምስራቁ የሚያከብረው የጥምቀትን ሊሆን ይችላል ስለዚህ በዲጄ ፋትሱ ቋንቋ ትምከት እንበለው ማለት ነው እና ለምን ይምታታለው ለምን አይቀርብ ባፊ ሚሮ ዘማ አይመጣ ነው ልክ ነው እንደዛ ከተባለ ስማንባ ነው ልክ ነው አመሰግናለሁ ዲጄ ስለጋበዝከኝ በጣም በጣም በጣም እናመሰግናለን። አብረሽም አድማጮች ማስተያየት ካላቸው ፌስቡክ ፔጃችን ላይ ቪ አማሪክ ላይ እንግዲህ መልስ ከሰጡ ወደ ኋላ መለስ ብለን እናየዋለን። አብረሽ እናመሰግናለን ስለ ጊዜ እንግዲህ የተከበራቸው አድማጮቻችን፣ በዚህ አጋጣሚ በድጋሚ እንኳን አደረሳችሁ ጥምቀትን በዓል የምታከብሩ። እንግዲህ ዲጄ ፋጹ ነኝ ከዚህ ከጋቢና ቪኦኤ በማስከተል አንድ አዲስ ሙዚቃ ዘጋጅላችኋለሁ። መስፍን ብርሃኑ ይሰኛል። ሰላም አለዋ ይሰኛል። የትግርኛ ሙዚቃ ነው። በጣም ጥሩ ነው። በጣም የተወደደ ያለ ሙዚቃ ነው። አዲስ ሙዚቃ ወደ እናንተ እናደርሳለን ከጋቢና ቪኦኤ من ذاير الخباء حزاي، سلام الله سلام الله بزوج الخباير ترى خبكو سلام الله سلام سلام الله ماي تري صلاه I'm a أهود بمبع عيني محبوسه أهود بلن معري بمبع عيني أهود بمبع عيني شنچوني يا أهود بلن معري سدانا ايدين علنور دد ايداي سدانا ايدين Tout ça yeah, oh, Elena yeah, for የምታደምጡት ከአሜሪካን ድምፅ የሚተላለፍላችሁን የጋቢና ቪኦኤ የአሩን ጋቢና ሙዚቃ ፕሮግራማችን ነው። ማስተናግዳችሁ ዲጄ ፋስ ነው። እንግዲህ የፊታችን ቅዳሜ ቴዲ አፍሮ በባህር ዳር ከተማ ለመጀመሪያ ጊዜ ኮንሰርቱን ያቀርባል። ከረጅም ጊዜ በኋላ ኮንሰርቶቹ ሲሰረዙ ነበሩ። አሁን እንግዲህ የፊታችን ቅዳሜ ጥር እሁድ መጪ እሁድ ጥር አስራ ሶስት ይቀርባል ተብሏል። ትናንትና ጽዮን ግርማ የቴዲ አፍሮ ማኔጀር ጌታቸው ማንጉዳይን ስለ ሁኔታው አናግረው ነበር። እስቲ ትንሽ እናሰማችሁ። ከተናገረ ውስጥ በአንዳችን ገብቷል። በጥሩ ዝግጅት ላይ ያለ ነው። ስቴዲየም ውስጥ ዛሬ ስቴጆቹን፣ ላይቲንጉን፣ ሌሎች ቅድመ ሁኔታዎችን እያመቻቸን ነው። ከተማ ውስጥ የፕሮሞሽን ስራ የተሰራ ነው። ከአዲስ አበባ ብዙ ሰው እየመጣ ነው። ከጎንደር፣ ከባህርዳር እና ጥሩ ጊዜ እናሳልፋለን። ኢትዮጵያ ወደ ፍቅር ነው የኮንሰርታችን ስያሜ ስለ ቴዴ ኢትዮጵያ ስለሚያውቅ ምንም አዲስ ነገር የለውም። ለኢትዮጵያ አንድነት ለሀገራችን ይሰራ የኖረው እና አሁን ደግሞ ኢትዮጵያ ወደ ፍቅር ብለን በዛ ጉዞ ላይ እንገናኛለን ማለት ነው። እንግዲህ እንዳደመጣችሁት ኢትዮጵያ ወደ ፍቅር የተሰኘ የቴዲ አፍሮ ኮንሰርት በውብ ባህር ዳር ከተማ እሁድ ጥር አስራ ሶስት ይካሄዳል። ቴዲ አፍሮ ትናንት ገብቷል። እንግዲህ በተለያዩ ሶሻል ሚዲያዎችና እንደተመለከተ ነው ደመቅ ያለ አቀባበል ተደርጎለታል። ህዝቡ በጣም ተደራጅቶ ትኬት እየሸጠ ነው እና የእንቅስቃሴው በጣም ደስ ይላል። ከአዲስ አበባም ከተለያዩ አካባቢዎችም ሰዎች ኮንሰርቱ ለመታደም እየተጓዙ እንደሆነ ነው ያለን መረጃ። ምጣለምጡት እንግዲህ ጋቢና ቪኦኤ ነው ይቀጥላል። ስ ቴዲ አፍሮን ኦላን ይዞ የተሰኘውን ሙዚቃ እንጋብዛችሁና እንመለሳለን። አስተያየቶቻችሁን በቪኦኤ አማሀሪክ ፌስቡክ ፔጃችን ላይ ብጽፉልን ከስር በጣም ደስተኞች ነን። ኦላን ይዞ ወደ ፍቅር ጉዞ ብሏል ቴዲ አፍሮ። እንግዲህ እሁድ ላይ ባህር ዳር ጠብቁት። ፕሮግራማችን እንግዲህ ሊጠናቀቅ አንድ ሙዚቃ ነው የቀረው፣ ያ ሙዚቃ ነው የሚጋብዛችሁ። ከዛ በፊት ግን ለሰጣችሁን አስተያየት ፌስቡክ ላይቭ ላይ እናመሰግናለን። ሀናን ቆንጆ አሁን አሁን የለም ሎሚ ድሮ ቀረ ነገር ብላለች። አንድ አድማጫችን ደግሞ የሚቀጥለው ሙዚቃ ጋብዛለች መርጣለች እና እኛም ለንጋብዘው አዘጋጅተናል። የይሁኔ በላይ ዘገሌ ላይ ሰኘውን አንድ ደግሞ አለ። ዲጄ ፋቱ ሰላም ብዝት ይበልል ያለኝ፣ ለአንተም ይብዛልህ። ፒተር ይባላል፣ ለአንተም ይብዛልህ። አድማጮቻችን በያላችሁበት ያላችሁ እንዲሁ በጣም ሰላማችሁ ይብዛላችሁ። ጥሩ አመት በዓል እንድታሳልፉ መልካም ምኞት እንገልጻለን። ከዚህ ከጋቢና ቪኦኤ ዲጄፋቱ ነበርኩት፣ አስተናግዳችሁ የነበርኩት ዛሬ ሄኖክ የኔ ፕሮዲሰር ሆኗል። አለ ሲድራቅም አለ ኢንጂነሬ። እንግዲህ ዘገሌላ በተሰኘው ሙዚቃ አሰናበታለሁኝ። መልካም በዓል፣ ተጠንቅቃችሁ በዓሉን አክብሩ። በየቦታው ያላችሁ በሙሉ መልካም ቅዳሜና ወደ እንመኝላችኋለን። ከዚህ ከጋቢና ቪኦኤ The me going I am to be and I am, I, me

V. O. A. Son en ¡Aneu! maneo, ¡Aneu! ¡Aneu!